Okay. ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ እረቡ ሐምሌ 6 2014 ዓ ም የጋቢና ቤ መሰናዶ ጀምሯል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። የዲዎች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለን፣ በየትኛውም ነገር መጀመር ትችላለን። በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የአብዳሞች ነው። የሰማችሁት የኢትዮጵያ እግር ኳስ ብሔራዊ ቡድን እግር ኳስ አሰልጣኝ አቶ ውበቱ አባተ ነው። በምሽቱ የጋቢና ቪ እንግዳ አድርገናቸዋል። ሌሎች ዘገባዎችና ጥንቅሮችንም ይዘናል። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን ነው የምንሻገረው። በሰሜን አሜሪካ የተደረገው የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያ ብሔራዊ ቡድንን ለታሪካዊ ድል እያበቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር አጭር ቆይታ አድርገዋል። አሰልጣኝ ውበቱ በተለይም ትውልደ ኢትዮጵያውያን የኢትዮጵያን እግር ኳስ በማሳደጉ ረገድ ሊጫወቱት ስለሚችሉት ሚናም የሚሉት አላቸው። ሀብታሙ ስዩም ነው ያነጋገራቸው፣ እንደሚከተል ይቀርባል። አሰልጣኙ በቱ ዛሬ ያገኘው ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት አመታዊ የስፖርትና የባህል ፌስቲቫል ላይ ነው። የእስካሁኑ ቆይታ ምን ይመስል ነበረ? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው? ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ድድሩን ሁሉንም ታድም ያለውኝና በጣም ደስ ብሎኛል። እንደው ከእስካሁኑ እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተ የሆነ? አዎ ማለት ከአቅም አንጻር ጥሩ ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለ። አሰልጣኙ በቱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ እግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት? ትክክል ነው። ያው መጨረሻው ላይ 11 ለ11 ገብተህ ተጫዋት እንጂ እነዛን 11 ለመፍጠር ብዙ ብዙ ስራ የሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም፣ ህክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ፣ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ፣ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ያህል ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ያለ ነው። የዩኒቨርሲቲ ሜዳ ውስጥ ሰባ ሺህ ሰው የሚይዝ ሜዳ። ይህን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ሕዝብ እንደምታየው ስቲል ከአገሩ ጋር ነው ያለው እና ያለመገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብፅ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያ እና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀውም ኃላፊነት ግን የጃዙር ጫናና ኃላፊነት የጣለባቸው ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል? እንዳልከው ትክክል ነህ። ከግብፅን ጨዋታ በኋላ የተመዘገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራ ደስታው ተጨማሪ ስራዎችን እንድትሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያ ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለን፣ የማጣሪያ ውድድር። ለሱ ተጫዋቾችን ጠርተናል፣ ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን። በራዲዮም፣ በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ሕጻናቶች አሉ። በጨርቅ ኳስ፣ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆኑ ምን ማድረግ ነው ያለባቸው? እንዳልከው እግር ኳስ ታች ላይ የልጆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለህ፣ በየትኛውም ነገር መጀመር ትችላለህ። በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መሥዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊን ትሆናለ። ከወደድክ ጥረት ታረጋለ። ከወደድክ ብትወድቅም መነሳት እንዳለ ታምናለ። ስለዚህ ትናቸውን አላማቸውን ማሳካት ይችላሉ ብዬ ነው ማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው። ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የእነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች፣ የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው፣ እንዳያቆማቸው ጥሰው መውጣት እንዲችሉ እራሳቸውን ማዘጋጀት አለባቸው። ይሄ ከሆነ ህልማቸውን ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሮን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ የምናይ ይመስለኛል። እጅግ በጣም አመሰግናለሁ። ሰርተን እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ለየት ያለ የጤና ርዕስ ነው የምናነሳው። በቅድሚያ ግን እናንተን ጠይቃችሁ በእንቅልፍ ልባችሁ ተነስታችሁ ነቅታችሁ ስትጓዙ ወይ በር ስትከፍቱ ስትሉ እራሳችሁን አግኝታችሁ ታውቃላችሁ? በቤት ውስጥስ ያለ ሰው ይህንና ሌሎች መሰል ድርጊቶችን ሲፈጽም አጋጥሟቸው ያውቃል? በእንቅልፍ ልቡ ማለት ነው። ብዙ ጊዜ በእንቅልፍ ልቡ ሆኖ መጓዝ የሚያጋጥም ሲሆን ሊፈጠሩ ስለሚችሉባቸው ምክንያቶች የሕክምና ባለሙያዎች የራሳቸው የሆነ ማብራሪያ ይሰጣሉ። ይህን መሰል ሁኔታዎች ሲደጋገሙም የሕክምና ባለሙያዎችን እንድናማክር የጤና ሳይንሱ ያዛል። ይሁንና በማህበረሰባችን ውስጥ ይህን መሰል ሁኔታዎች ሲከሰቱ ቸል የሚባሉ ሲሆን፣ አንዳንዴ ደግሞ ሲባባሱ መንፈሳዊ መፍትሄን ለመፈለግ የሚካሄድባቸው ሁኔታዎች አሉ። እንግዲህ ተከታዩ ዘገባ ዮናታን ዘብዲዮስ ይሄ ችግር ካለባቸው ወጣ ከወጣቶች መካከል ጥቂቶቹን አነጋግሮ ያደረሰ ነው፣ ቀጥሎ ይቀርባል። የአዋሳ ዩኒቨርሲቲ ተማሪ የ23 ዓመቱ ሀብታሙ ቆምላቸው ከአመታት በፊት በእንቅልፍ ልቡ ይሄድ እንደነበር ይናገራል። የአልጋ ሽፍት ማድረግ መኝታ ከዚኛው አልጋ ተኝቸን ሬ በዛም መጨረሻ ላይ ከዛኛው አልጋ ጠዋት ስነቃ፣ ማታ የተኛውበት ለምሳሌ መዝበል ከሆነ ጠዋት ላይ ከገመድ አልጋ ሊሆን ይችላል። ገመድ አልጋ ከተኛው ደግሞ ከመዝበል ወይም ብቻ ተኝቸ ከነበሩ ጠዋት ስነቃ ከሰው ጋር ማለት ነው ተኝቸ ማድረግ በእንቅልፍ ልቤ ምን እንዳደረግኩ አላውቅም። ማታ የተኛውበት አልጋና ጠዋት የሚነቃበት ስለሚለይብኝ ጠየቃቸውና፣ እነሱ እንዳልወሰዱኝ ይልቁንስ በእንቅልፍ ልቤ እንደሚሄድ ይነግሩኝ ነበር ብሏል። እሱ ከእንቅልፍ ማነስ ወይም መብዛት ጋር የተያያዘ ነው ብሎ እንደሚያስብ ቤተሰቦቹ ደግሞ ምናልባት ሰክሮ ነው ብለው ያስቡ ይሆናል እንጂ እንደ አንድ የጤና ችግር አስበውት

በልጅነቴ በእንቅልፍ ልቤ የመሄድ ልምድ ነበረኝ። ይህንን የሚያወቁት እቤት ሲነገረኝ ነው። እኔ ይሄ ነገር እንደሚከሰት አላቅም ነበረ እና ግን አሁን ላይ ትቻለሁ። በልጅነቴ ግን ያረገው ነበረ። ቀን ላይ ያለሽ ውሎ ስትጫወች ምናምን የምታሳልፊው ጊዜ በህልምሽ መጥቶ ነው የምታረጊ ብላ ስለምታስብ ብዙ ጊዜ እሷ የምታረገው በሩን ከፍቼ እንዳልወጣ በር ነበር የምትዘጋው። ይሄ ነው ብዬ መግለጽ የማልችለው ነገር ነው ያለችው። ሴናም አሁን ግን በእንቅልፍ ልቧ እንደማትል አስታውቃለች። እኔ እንጃ እንዲ ነው ብዬ ለመናገር ይከብደኛል። ግን ምረብ የሚመስለኝ አሁን ላይ ትችዋለሁ። ይሄን ነገር በልጅነት ያደረገው የነበረ ነገር ነው። ያው ጨዋታም ፍለጋ ሄዳለው ብዬ ነው የማስበው። አላ ቤት ውስጥ እንዳለው አውቃለሁ ማለት ነው። ይሄ ድብቀ አይምሮዬ ቤት ውስጥ እንዳለ አምኗል። ስለዚህ ከቤት እንደወጣ ነው ጥረት እያረኩ ያለሁት። በእንቅልፍ ልብ መሄድ እንደ መጠሪያው መጓዝ ወይም መሄድ ብቻ አይደለም። ሰዎች ከእንቅልፋቸው ተነስተው የሚያደርጓቸውን ሌሎችም እንቅስቃሴዎችና ድርጊቶችን የሚያካትት ሲሆን ጌዲዮን ውብንህን በእንቅልፍ ልቡ የአካል ብቃት እንቅስቃሴዎችን ጭምር ያደርግ እንደነበር ገልጧል። በኋላ አንዴ ሁለቴ አፕ ናደርገ እንዲሁ ከእንቅልፍ የተነስቼ በር ከፍቼ ወጥቼ የሆነ ልብሴን አውልቄ ጥዬ ደግሞ ዲፍረንት ዳይሬክሽን መሄድ ለእኔ ዊርድ ነበር። እንደውም አንዳንዴ እየቀለዱብኝ መስሎኝ ነበር ይሆናል እና ያን ያህል ስትሬስ አልወሰድኩትም። አባቱ ወደ ሕክምና ጣቢያ ወስዶት እንደነበር ያስታውቀው ጌዲዮን አባቱ ችግሩን እንቅልፍ ከማጣት ጋር የተያያዘ ነው ብሎ ቢያምንም፣ ሌሎች የቤተሰብ ክፍሎች ግን የተለየ እይታ እንደነበራቸው ይናገራል። የመጠራጠር ነው ምንድነው? የሜንታል ፕሮብለም ነው፣ ዲስኦርደር ነው ወይ የሆነ የሚቆይ በላይፍ ታይም ላይ የሚቆይ አይነት ችግር ነው የሚል አመለካከት ነበራቸው የተወሰኑት። ሀብታሙ በሱ ላይ የአካልም ሆነ የስነ ልቦና ጉዳት ባይደርስበትም፣ ዳሩ ግን አንድ የሚያውቀው የሰፈራቸው ልጅ በዚህ ምክንያት ህይወቱ ማለፉን አስታውሷል። ሌሊት በራሱ ጊዜ ወጥቶ ሄደ ከዛም በኋላ ሲፈልግ ታጣ። መጨረሻ ላይ በደንብ ተፈልጎ ምናምን ባህር ውስጥ ገብቶ ተገኘ ሙቶ ማለት ነው። እንቅልፍ በጣም ስለምትወድና ወደ ውጭ ለመውጣት የምትሞክረውም ድብን ያለ እንቅልፍ ከወሰዳት በኋላ መሆኑን እንደነገሯት ጠቅሳም ምናልባት ከእሱ ጋር የተያያዘ ይሆን ይሆናል ብላ እንደምታስብ የተናገረችው ሴና ከጊዜ በኋላ ግን በራሱ እስኪቆም ድረስ ከፍርሃት በመንጨ ብቻዋን አድራ እንደማታው ገልጻለች። ከኔ በኋላ ወንድሜ ላይ ይሄ ነገር ተከስቷል። እሱም እንዲሁ በእንቅልፍ ልቡ ተነስቶ ለመውጣት ይሞክራል። አንዳንዴ ያወራል። የተለያዩ ጥናቶች እንዳመላከቱት ስሊፕ ዋኪንግ ወይም በእንቅልፍ መጓዝ ድንገት ተነስቶ መሮጥ፣ ልብስ መቀያየር፣ ቤት ማጥራት፣ እንዲሁም የተለመዱ የዕለት ተዕለት እንቅስቃሴዎችን ማድረግ ከፍ ስልም መኪና ማሽከርከር ሊያካቱት ይችላል። አንዳንዶቹ ለማድረግ የፈለጉትን አድርገው ተመልሰው በራሳቸው ጊዜ ሊተኙ ይችላሉ። ሌሎቹ ደግሞ አብሯቸው የነበሩ ሰዎች መልሰው ሊያስተኟቸው ይችላሉ። አግራሞትን የሚፈጥረው ግን በእንቅልፍ ልባቸው የሚሄዱ ሰዎች ምን እንዳደረጉ ባለማወቃቸው ሲሆን ድርጊቱ ከ10 ደቂቃ እስከ አንድ ሰዓት ርዝመት ሊኖረው ይችላል። የእንቅልፍ እጦት፣ የህክምና ችግር፣ አልኮል መጠጣት፣ ጭንቀትና የአእምሮ ጉዳት መንስኤዎቹ ናቸው ተብሎ ይወሰዳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ዮናታን ዘብዴዎስን እናመሰግናለን ለዘገባው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ የሬዲዮ በቴሌቪዥን መሰናዶን ነው። በሊባኖስ እጅግ እያሻቀበ የመጣው የኢንተርኔት ክፍያ በሀገሪቱ በሚኖሩ ስደተኛ ሰራተኞች ላይ የዕለት ተዕለት ኑሮ ላይ ጫና አሳድሯል። በትውልድ ሀገራቸው ካሉ ቤተሰቦች ጋር ለመገናኘት እንዲሁም ደግሞ እርስ በራሳቸው ለመረዳዳትና ስራቸውን ለማቀላጠፍ የሚጠቀሙበት ኢንተርኔት ዋጋ በጣም በመጨመሩ እንደ ወትሮ ለመኖር አስቸጋሪ ሆኗል ይለናል ተከታዩ ዘገባ። ቀጥሎ ይቀርባል። ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖዌል ሙሳንጋ በሌባኖስ ቆይተዋ በሀገሪቱ የተከሰተውን የኢኮኖሚ ድቀት፣ የኮቪድ ወረርሽኝና በቤይሩት ወደብ የተከሰተውን ከባድ ፍንዳታ የመሰሉ ፈተናዎች ያልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሰራው ስደተኛዋ ኖዌል ሙሳንጋ ገበያዋ ከእጅ ወዳፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፍል አስገድዷታል። በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርገዋል። አሰሪዎች በአካል መጥተው አይፈልጉህም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት እጣ ምን እንደሚሆን ለመናገር አስቸጋሪ ነው። የተባበሩት መንግሥታት ድርጅት እንደሚለው በሊባኖስ 250ህ የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በሀገሪቱ የሚሰሩት ከላፋ በተባለውና ከውጭ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ከላፋ ቀጣሪዎች በሰራተኞቻቸው ህይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርጓል ሲሉ የመብት ተሟጋቾች ይናገራሉ። በሌባኖስ ባለፉት ሶስት ዓመታት የታየው የኢኮኖሚ ድቀት በእንቅርት ላይ ጆሮ ደግፍ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሰራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሰራተኞቻቸውን መንገድ ላይ ለመጣል ተገድደዋል። አንዳንዶቹ ሰራተኞች ጽዳትና ህጻናት ጥበቃ የመሳሰሉትን ስራዎች በጊዜያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሌባኖስ የገንዘብ አቅም በ95 በመቶ ሲቀንስ፣ የምግብና የትራንስፖርት ዋጋ ደግሞ በ11 እጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በስራ እንዲቆዩ የሚያስፈልጋቸውን ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው አመት የስልክ ተደራሽነት አሽቆልቁሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጭ ምንዛሪ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት መጓቾች እንደሚሉት የተገልጋዮች ክፍያን በአራት እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ሕይወት የሚጎዳ ነው። እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጀኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው። ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽጌረዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ። ከውጭ ሆነው የሚሰሩት ኢንተርኔትና ትሪጂ ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎችን ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ ዋትሳፕ ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው ከቤተሰብ ጋር ለመገናኘትም እንዲሁ የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ህይወት አስቸጋሪ አድርጎባቸዋል በሰራተኞቹም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአእምሮ ጤንነትም ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርስ ወከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የእነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግዶ ሌነኝ ከአሌግዛንድሪያ ቨርጂኒያ። ዮሐንስ ኃይሌና ሆሀያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረብ የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ሆነዋል። ሀብታሙ ስዩም በሚቀጥለው ዘገባው ያሰማናል። የአራተኛ አመት ተማሪዎች እያለን ኢንተርንሽፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ መሽን ትሬን የማድረግ ድል ገጥሞን ነበር እና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። መሄድ ችግሮች አሉባችሁ? ምን ችግር ያጋጥማችኋል ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል፣ የናችሰን ያው ብክናል። ይህን ችግር በጠበትለን እኛ በጣም ደስ ይለናል የሚል አይነት ምላሽ ከእነሱ ተቀበል ብለን ሪሰርች ምሳት ጀመር ዛ ሪያ ላይ ከዛ የተወሰኑ ነገሮችን አነበብን። ከኢትዮጵያ ውስጥ ከ280 ሺህ ሜትሪክ ቶን በላይ በዓመት ይጣላል። ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ ነው የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው። ስለዚህ እንደምን ወደ መፍትያ እናመጣለን ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል ወደ ከሰልነት መቀየር እንደሚችል ተረዳን። ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመረቂያ ጽሑፋችን ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራ ነት ለማድረግ እየጣር ያለ ነው ማለት ነው። የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳይ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል? ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ የምንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ፣ በመላው ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ በሚያስደነግጠን መልኩ አራት ሚሊዮን ሰዎች በአመት በአለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው። በኢትዮጵያ ውስጥ ብቻ ደግሞ ወደ ሀምሳ ሺህ ሰዎችም ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚ ፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት፣ ክሰልን ብናነድበት፣ ሌሎችም እኛ የምናመርታቸውን ፔሌት እና ብሪኬቶችን እነዚህ የተሻሻሉ የክሰል እንክብሎችና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን ፊውል ኤፊሸንሲ በዘጠና ፐርሰንት የሚጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው። ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፋስት ፉድ ፑሽ ካርት ወይም የሚገፋ ጋሪ ሰርተናል እሱም በዚህ በዚሁ በጋዚ ፋይር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው። ከኤነርጂ ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች። ሰማንያ አምስት ፐርሰንቱ በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን። በጣም አፎርደብል በሆነ መንገድ ብዙ ቴክኖሎጂ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህም ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው። ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ሕይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድ እና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልላ አድርገህ አስረዳን። ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለእኛ ከዛም በኋላ ያንን ነገር ለመፍታት የተለያዩ አይነት እርምጃዎችን ውስድን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ። እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ። ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግዱ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሆ ያጠቅልል አድርገን ገረን እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይሄም ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን ነገሮችን ፈጥረን የራሳችንን ችግሮች በራሳችን ፈጥተን ነው ወደፊት መሄድ ያለብን ብለን እናምናለን። እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቀብ ብቻ ሳይሆን እኛ ይህን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ መሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ አናቅም። የሚያውቅ ሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያውቅም፣ እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነውት ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይህን በዚህ አድርጉ ይህን በዚህ አድርጉ ብለውን፣ ፈትነውን። ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ትልቅ ጆርኒ ነው ብለን እናስባለን እ እንደ ንግድ ብቻ ትርፍን ብቻ አይተንም ብለን አይደለም የምንሰራው ማለት ነውና። የእሮብ ምሽት ሐምሌ 6 2014 ዓም መሰናዷችንን እዚህ ላይ ፈጸምን። በዝግጅቶቻችን ላይ ያላችሁን አስተያየቶች ቪዮ ሀሪክ ላይ ለጋቢና ቪዮ እያላችሁ ታደርሱን ዘንድ እንጋብዛለን። ሳስተናግዳቸው የምሽት የደንገረመው ነበር። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር እዚህ ላይ ይሰናበታችኋለን። ደህና ደሩ።